የዓለም ባንክ በዓመት ሁለት ጊዜ ከሚያደርገው ዘገባ እንደ ጎርጎሮሳያን ዘመን አቆጣጠር የ2018ቱን ዘገባ ይፋ ያደረገ ሲሆን መንግስታት የምጣኔ ሀብቱን የሚያበረታቱበት ፖሊሲ ከሌለ የዓለም ምጣኔ ሀብት እድገትን እንደተጠበቀው ሊሄድ እንደማይችል ገለጸ። ናይጄሪያ እና ደቡብ አፍሪካ ከአፍሪካ ግዙፉን ምጣኔ ሀብት እንደያዙ እንደሚቀጥሉም ተመልክቷል። ዘንድሮ ዓመታዊ የምጣኔ ሀብትን በላቀ ደረጃ ያስመዘግባሉ የተባሉት ሀገራት ጋና በ8 ነጥብ 3 ከመቶ፣ ኢትዮጵያ በ8 ነጥብ 2 ከመቶ አንደኛ እና ሁለተኛ እንደሚሆኑ የዓለም አቀፉ ባንክ ትንበያ ያመለክታል። ይህም ከሰሃራ በስተደቡብ ከሚገኙ ሀገራት መካከል ማለት ነው። አምና ኢትዮጵያ የመሪነቱን ደረጃ ስትይዝ፣ ጋና ደግሞ ዘንድሮ የመሪነቱን ደረጃ ይዛለች። ኢትዮጵያም በአንድ ነጥብ ብቻ በልጣ ለመሆኑ የሁለቱ ሀገራት ምጣኔ ሀብት በኦኑ እንዳገኙት ነጥብ ይመጣጠን ይሆን? በዓለም ባንክ ውስጥ በልዩ ልዩ ስራዎች በኃላፊነትና በአማካሪነት ላለፉት ሰላሳ አመታት ያገለገሉት ዶክተር አክሎክ ቢራራ ማብራሪያ ይሰጡበታል። ታዳጊ አገር በአብዛኛው የሚመካው ሁለት ክፍሎች ተመጣጣኝ የሆነ ተደጋጋፊ የሆነ የኢኮኖሚ እድገት ሲያሳዩ ነው፣ የግል ክፍሉና የመንግስት ክፍሉ አንዱ። ጋናና ኢትዮጵያን ለማወዳደር የማያስችለው የመንግስት ስርዓቱ ነው። በኢትዮጵያ ውስጥ በመንግስት ላይ ያለው እምነት በጣም ዝቅተኛ ነው። ከሁሉም ሀገሮች በጣም ዝቅተኛ መሆኑን እኔ አይደለሁም የምለው፣ ብዙ ጥናቶች ያሳያሉ። ሌላው ልዩነት ምንድን ነው? የጋና ኢኮኖሚ በመዋቅሩ ልዩ ልዩ ክፍሎችን ያሳትፋል። የግል ክፍሉ ይሳተፋል። በኢትዮጵያ ውስጥ ከፍተኛውን ሚና ይዞ የሚጫወተው መንግስት ነው መንግስትና ፓርቲው ነው። ጋና ስትነጻጸር ዲሞክራሲያዊ የሆነች እና እርጋታ ያለባት ሀገር ናት። ስለዚህ አንዱ ልዩነት ይሄ ነው። ሌላው ልዩነት ምንድን ነው? ትምህርት ጥራቱ የኢትዮጵያ ዝቅተኛ ነው፣ የጋና ከፍተኛ ነው። በመንግስት ደረጃ በሚታይበት ጊዜ በብሔር ዙሪያ አድሎ የለም። ጋና በሕገ መንግስታቸው አስወግደውታል፣ ክልክል ነው። በጤና በንጹህ ውሃ አገልግሎት እንዲሁም በኢንተርኔት ጋና በእጅጉ ከኢትዮጵያ ስለምትሻል ማነጻጸር እንደማይቻል ዶክተር አክሎ ገልጸዋል። ለወጣቱ የተሰጠውንም ትኩረትም ባለሙያው ይቃኛሉ። ማህበረሰባዊ እድገት ውጤቶች የሚባሉት ኤችዲአይ በዚያ በኩል ብናነጻጽራቸው በገና በጋና በኩል ያለው ለወጣቱ የሚሰጠው እድል ወይም ደግሞ ያለው እድል ከኢትዮጵያ ጋር ሲወዳደር በፍጹም ሊነጻጸሩ አይችሉም። በኢትዮጵያ ውስጥ ለምን እንደሆነ አይገባኝም ወጣቱን ትውልድ እንደ ችግር ነው የሚያየው መንግስት። በጋና በኩል ደግሞ የሚያዩት እንደ ጥሪት ነው። ወጣቱ ትውልድ ጥሪት ነው ለማምረት የሚችል የሚችለው እሱ ነው። ስራ ለመፍጠር የሚችል እሱ ነው። ሀገሪቱን ከፍተኛ እድገት ሊያመጣላት የሚችል ወጣቱ ትውልድ ነው የሚል እምነት አላቸው። ስለዚህ በነፍሶ ወከፍ ገቢ በኩል ብናየው ይሄ ውጤቱ ምንድን ነው ብለን ብንጠይቅ ምንም እንኳ ኢትዮጵያ የህዝቧ ብዛት ከጋና ብዙ እጆች የሚርቅ እና የሚበልጥ ቢሆንም፣ ነገር ግን ጋና አሁን ያላት በአመት የነፍሶ ወከፍ ገቢ አንድ ሺ ሰባት መቶ ሰባት ዶላር ደርሷል። የኢትዮጵያ አምስት መቶ አስራ አንድ ነው አንድ ሶስተኛ በታች መሆኑ ነው። በኢትዮጵያ እየተካሄደ ያለው ህዝባዊ እንቢተኝነትና ለዲሞክራሲያዊ መብት የሚደረገው ትግል በምጣኔ ሀብት እድገቱ ላይ ተጽዕኖ እንደሚያሳድር የምሁሩ ማብራሪያ ያመለክታል። ከኖቬምበር ሁለት ሺ አስራ አምስት እስካሁን ድረስ ያለውን ሁኔታ በምናይበት ጊዜ የእድገት እድገት ወደ ታች እየወረደ ነው የሄደው። ለምንድን ነው እየወረደ የሄደው? ኢንቨስትመንት ለምንድን ነው ያላደገው? የስራ ዕድል ለምንድን ነው ያልተፈጠረው? ወጣቶች ለምንድን ነው የሚሰደዱት? ህዝብ ለምንድን ነው የሚፈልሰው ብለን መጠየቅ ይኖርብናል። መሰረታዊ የሆኑ የፖለቲካ ችግሮች አሉ ማለት ነው። የፖለቲካ ችግሮች እስካሉ ድረስ አሁን ያለው በሁለት ሺህ አስራ ስምንት ሰላምና እርጋታ የህዝብ መስማማት ብሔራዊ እርቅ፣ የፖለቲካ ተሳትፎ እስከሌለ ድረስ እድገቱ እያቆለቆለ ነው እንጂ ወደ ላይ ሊሄድ አይችልም። የኢትዮጵያ ኤክስፖርት ወደ ውጭ የምታቀርበው እየቀነሰ ነው የሄደው። የውጭ ምንዛሬ እጥረት አለ ኢትዮጵያ ውስጥ፣ ይህን ሊካድ አይችልም። ለዶቸ ቨለ ራዲዮ ዘገባ መክብሻ ነኝ ከዋሽንግተን ዲሲ።